Leave user details. ኦህዲድ የቀድሞ ፕሬዚዳንት ዶክተር ነጋሶ ጊዳዳ የተለያዩ ጥቅማ ጥቅሞች እንዲያገኙ እንደሚያደርግ መወሰኑን የሰሞኑ የመገናኛ ብዙኃን ትኩረት የሳበ ጉዳይ ነበረም። ይህን መሰረት አድርገን ዶክተር ነጋሶ አሁን በምን አይነት ሁኔታ እየኖሩ እንደሆነና ተፈቅዶ የተነፈጉት ስለ ቀድሞ ፕሬዚዳንት የሚሰጡ ጥቅሞች መልሰው እንዲያገኙ እያደረጉ ያለውን ጥረት አስመልክተን ኦልድ ኤርፖርት ብስራተ ገብርኤል አካባቢ ወደሚገኘው መኖሪያ ቤታቸው ዘልቀን ያዘጋጀነውን ይዘንላችሁ ቀርበናል። ዝግጅቱን አጠናቅሬ የማቀርብላችሁ ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ በ1992 ዓ ም በህወሀት የተፈጠረውን መከፋፈልን ተከትሎ በኢህአዴግ አባል ድርጅቶች በተፈጠረው መከፋፈል ዶክተር ነጋሶ በወቅቱ ጠቅላይ ሚኒስትር መለስ ዜናዊ ከቀረበላቸው ሶስት አማራጮች ሶስተኛውን መርጠው ስብሰባውንና ድርጅቱን ጥለው ወጡ። ሰኔ 15 1993 ዓ ም በወቅቱ ምክር ቤት ለእረፍት የተዘጋበት ጊዜ ስለነበረ ዶክተር ነጋሶ ጊዳዳ በመስከረም ወር ፓርላማው ስራ እስኪጀምር በስልጣናቸው እንዲቆዩ በተደረገው መግባባት እሺ ብለው በስልጣን ቢቆይም አንድም የፕሬዝደንትነት ስራ ግን ይሰሩ እንዳልነበር አጫውተውናል። በመስከረም 2894 ዓ.ም ሁለቱም ምክር ቤቶች በእሳቸው ንግግር ተከፍተው የተወካዮች ምክር ቤት በነጋታው ስራ መጀመር ሲገባው በድርጅታዊ አሰራር በዕለቱ ጠዋት ፓርላማ እንዲሰበሰብ ተደርጎ በስልጣን ላይ ያለ ይሁን የተሰናበተ ፕሬዝዳንት። ወገንተኝነት ካለው የፖለቲካ እንቅስቃሴ መገለል አለበት። ይህ ካልሆነ ግን ጥቅማ ጥቅሞቹን እንዲያጣ ይደረጋል የሚል አዋጅ በህገወጥ መንገድ መጽለቁን ይገልጻሉ። ዶክተር ነጋሶ በ1996 ዓ ም ዶክተር ነጋሶ በአዳማ ከተማ በአንድ የግል ኮሌጅ ምረቃ ስነ ስርዓት ተገኝተው በኦሮሚያ ልማት በአግባቡ እየለማ አይደለም ምክንያቱም ሰላም ስለሌለ ነው። ሰላም የጠፋውም ዴሞክራሲና ሰብዓዊ መብቶች ስላልተከበሩ ነው ብለው በመናገራቸው በወቅቱ በነበሩት አፈ ጉባኤ ማስጠንቀቂያ እንደተሰጣቸው ገልጸውልናል። በምርጫ 97 በግል እጩነት ለመወዳደር ወደ ደንቢ ዶሎ በሄዱበት ጊዜ አብሯቸው አንድ ደብዳቤ በፋክስ ዘለቀም። ይዘቱም በፖለቲካ ውስጥ ተሳትፈሃልና ጥቅማጥቅሞችህ ተነጥቀሃል የሚል ነበረ። ይህንንም ተከትሎ ሁለቱ መኪኖቻቸው ካሉበት ሲታገቱ አገልጋዮቻቸውና ጠባቂዎቻቸውም ያለምንም ማስጠንቀቂያ እንዲለቁ መደረጉን አብራርተውልናል ሁለት ጊዜ ውጣ ብለው ደብዳቤ ጽፈውልኛል አሁንም ያ ደብዳቤ የመጨረሻው ደብዳቤ እንዳለ ነው መቼ መጥተው ከዚህ እንደሚያባረሩኝ አላቅም። ዶክተር ነጋሶ ጥቅማ ጥቅሞቻቸው እንዲከበሩ በተለያዩ መድረኮች ሽንጣቸውን ገትረው ተከራክረዋል። የመጀመሪያው የመጀመሪያ ደረጃ ፍርድ ቤት ውሳኔ በምጸት ሳቅ ያስታውሱታል። ምርጫ ውስጥ መግባት ህጉን አልጣሰም፣ ምንም ችግር አልነበረበትም ብሎ ፈረ ምክንያቱም ከወገነ ህዝቡ ነው የወገነው እንጂ የትኛውን ፓርቲ አይደለም የወገነው እና ምርጫ ውስጥ ገብቶ መመረጡ ምንም ችግር አልነበረውም ይሉና የሚገርመው ሐምሌ ውስጥ ገና መስከረም መጨረሻ ፓርላማ ሲከፈት የሚሆነውን ይገልጻሉ። ፓርላማ ሲገባ እንትን ይሆናል፣ ወገንተኛ ይሆናል። ምክንያቱም ቮት ማድረጉ አይቀርም እና በዚህ ምክንያት የተወሰነው ውሳኔ ትክክል ነው ይሉና ይፈርዳሉ። ጉዳዩን ወደ ከፍተኛ ፍርድ ቤት ሲወስዱት ውሳኔው ቢሻርም አቃቢ ሕግ ወደ ጠቅላይ ከዚያም ሰበር ድረስ ሄዶ የስር ፍርድ ቤት ውሳኔ እንዲጸና ሆነም ያላቸው የጤና ችግር ተቋቁመው ላለፉት 13 ዓመታት በተለያዩ ውጣ ውረዶችን ያለፉ ዶክተር ነጋሶ ኦህዴድ ባደረገላቸው ነገር ደስተኛ ናቸው። ኦህዴድ ለዚህ ውሳኔ ያበቃው ብለው አንድ ሁለት ሶስት ብለው ከዘረዘሯቸው አንኳር ነጥቦች በግምት በአንድ በኩል በኦህዴድ በኩል ትንሽ ከድሮው አመራር የተለየ የክፍት የመሆን ማን ሆነ ነገሮችን ከድርጅት አንጻር ብቻ ከአይዲዮሎጂ አንጻር ብቻ ሳይሆን ከሀገርና ከህዝብ አንጻር የማየትና ሰዎችን ደግሞ እንደ ጠላት ያለማየት ማነው ከእነሱ ጋር የሌለ ሰው የነሱ ጠላት ነው የሚለው አመለካከት እየጠፋ ይመስለኛል። እና ከሕዝቡም ጋር ከግለሰቦችም ጋር ከተለያዩ ፖለቲካ ድርጅቶችም ጋር የመታረቅ ፍላጎት ያለ ይመስለኛል፣ እየጠነከረ የመጣ ይመስለኛል። በዚች በአሁኑ ሁለተኛ አመት ነው ይሄ በአንድ በኩል በእነሱ በኩል የአመለካከት ለውጥ እየመጣ ነው ወይ የሚል እንድምታ የሚሰጡ እንትኖች አሉ። በማኅበራዊ ሚዲያዎች በወር 30 ሺህ ብር ደሞዝ ይደረግላቸዋል የሚል ነገር እሳቸው እንደማያውቁት የገለጹት ዶክተር ነጋሶ በዶክተር አብይ በኩል የተገለጸላቸው እንዲህ ይዘረዝሩታል። የነገሩኝ ምንድነው? ስራ አስፈጻሚ ላይ በጉዳዩ ላይ ተስማምተን አንድ ነገር ማድረግ አለብን ብለን ወስነናል። ይሄውም አንደኛ ለጤንነትህ እዚህ አገር ቤትም ውጭ ሀገርም እንድትታከም ሁኔታ እናመቻችላለን አሉ። አንደኛ። ሁለተኛ ደግሞ ተሽከርካሪ እንደሌለህ እናቃለን እና ስለዚህ አንድ ተሽከርካሪ እንገዛልሃለን። ሶስተኛ ደግሞ ምናልባት ይሄም የንትኑ ምንድን ነው። ንግድ ድርጅቱ በአማካሪ ስራ አንዳንድ ጊዜ ሊፈልግ ይችላል ወይም ደግሞ የቦርድ ቦርዶች አሉ የንግድ ድርጅቶች አሉ እዛ ውስጥም ሊያሳትፍ ይችል ይሆናል እና ስለዚህ ይህንን አነጋግረን አትሊስት ወራዊ ገባ ገቢ እንዲኖር እንጠይቃለን የሚል ነው ሁለተኛው ሶስተኛ፣ አራተኛ ደግሞ እስከዛ ድረስ ሁኔታዎች እስክመቻቹ ድረስ የተወሰነ ገንዘብ እንዲሁ እንድትጠቀም እንደ ድጋፍ የተወሰነ ገንዘብ ይሄው ሰጥተናል አሉና፣ አንድ ቼክ ሰጥተውኛል። አማውንቱም መግለጽ የግድ አስፈልግም፣ እና ይሄ ነው የተነገረኝ። ዶክተር ነጋሶ አሁን የሚኖሩበት ቤት ውሃ የሚያሰርግ በመሆኑ ግድግዳው የወየበ አንደኛው ክፍሉ ጭራሽ ተደርምሶ እንደነበረና መጠገኑንም ተመልክተናል። በአጠቃላይ ቤቱና የቤት እቃው ለሳቸው የሚመጥን ባይሆንም ተመስገን ብለው ይኖራሉ። ይሄ አጥር ለምሳሌ ከሁለት ዓመት በፊት አጥሩ ውጭ ያለው ወድቆ አንድ ዓመት ነው በቆርቆሮ ጓደኞቼ አሰርተውልኝ ቆርቆሮውን ስንት ልመና በኋላ በአንዳንድ ሰዎች ጩኸት ነው ሄዶ የተሰራው ግንቡ እና የዚህ አይነት ግንቡ አጥሩ እንደዚህ ሲፈርስ፣ ቤቱም እንደዚህ ሲፈርስ፣ ላያችን ጣሪያው ሲወድቅ የማዘን አለ። አንዳንድ መለወጥ ያለባቸው እቃዎች አሉ ለእነዚያ ገንዘብ ወይም ደግሞ የሚተካት ሳይተካ ሲቀር ወይም ደግሞ ትንሽ እንትን ሲሆን እንትን ካልሆነ በስተቀር ከማዘን በስተቀር እኛ እኔና ባለቤቴ በጣም ሲምፕል ሰዎች ነን። እድል ሆኖ ነው እንጂ ይህንን የድሮ ፕሬዚደንትነት ማድረግ ያገኘ ነው እንጂ እኛ ሀሳባችን ለድርጅቱ እየሰራን ለህዝቡና ለመንግስቱ ለመንግስቱና ለህዝቡ እየሰራን ለመኖር ፍላጎት ካልሆነ በስተቀር ከሌላው ኢትዮጵያዊ፣ ኢትዮጵያ ማህበረሰብ የተለየ ኑሮ አንፈልግም። ቦታው በቂ ነው ወይ፣ የሚያስፈልጉን ሚኒመም እንትኖች አሉ ወይ የሚሉ ካልሆነ በስተቀር እና ችግር የለንም እና ከዛ ከቤተ መንግስት ስድስት ዓመት ከድሮ ቤታችን እሱም የክራይ ቤቶች ነበር። ከዛ ወጥተን ወደዛ ስንገባ ለስድስት አመቱ የአገልግሎት የመስጫ ጊዜ ነበር እንጂ የኛ ሐሳብ የምቾት እንትን አልነበረም። እና ስለዚህ ከዛ ስንለቅ ምንም ችግር አልነበረም። ለሚቾት እስከዚህ እንትን የለን። ለመሆኑ የቤተ መንግስትና የግል ኑሮ የትኛው ይሻላል አልናቸው። በፈለግኩ ጊዜ እዚህ ጉቢ ውስጥ ዘዋወራለሁ ግቢው ጥሩ ነው እንደገና በፈለኩ ጊዜ ወክ እያደረኩ አንድ የዘመዴ ቤተሰብ አለ እዛ ሄዴ ልጆችን አይቼ መለሳለሁ እዚህ ሸዋ ሱፐር ማርኬት አካባቢ ገብርኤል እስከ ገብርኤል አካባቢ እንደዚሁም አዋሽ ባንክ አለ እዚህ ፋርማሲዎች አሉ እየሄድኩ ሰዎችን ሰላም እያልኩኝ አልፋለሁ እና ሰዎቹ የሰዎቹን ፍቅር ማየት በጣም ደስ ይላል ያኛው ስራ ስለሆነ ነው እንጂ ከባድ ነው ከባድ ነው። ጥበቃው በጣም ከባድ ነው። እንደ ሳሎን ውስጥ ቁጭ ብለህ ስትወጣ እዛ በር ላይ ሁለት ነው የሚቀመጡ ሁለት ጠባቂዎች አሉ። ከቤቱ ትንሽ ወጣ ስትል ደግሞ ስድስት አሉ። ሁል ጊዜ እዛው ግቢ ውስጥ ቤተ መንግሥት ግቢ ውስጥ ከፊት ሁለት ይሄዳሉ፣ ከጎን ሁለት፣ ከጎን ሁለት፣ ከኋላ ሁለት እና ስምንት ነው የሚያጅቡ ሁልጊዜ። በመኪናም ነው እንጂ የምትሄደው። አንዳንድ ቦታ ሄደ ዘመዶችን ለማየት ህዝቡን ለማየት ገጠር ካልሆነ ሰው የማወቅበት ቦታ ሄደ፣ በአንድ መኪና ሄደ፣ በአካባቢው ሄደ ከአርሶ አደር ልጆች ጋር ሜዳ ላይ ከምትጫወት በስተቀር ከተማ ውስጥ አትዘዋወርም። በጣም ከባድ ነው። እንዲያውም እስር ቤት የሚመስል አይነት ነገር ነው የቤተ መንግስቱ። ይሄኛው ብዙ ትልቅ ነጻነት አለው፣ በጣም ደስ ይላል። ዶክተር ነጋሶ ጊዳዳ ኦህዴድ ለወሰደው ተነሳሽነት ደጋግመው አመስግነዋል። አሁንም ግን በፌዴራል መንግስት የተነፈጋቸው ፍትህ ማግኘት ይፈልጋሉ። እኔ መብቶቼ እንዲከበሩልኝ ብቻ ነው የምፈልገው ምጠይቀው መብቶቼም በህገ በአዋጅ ሁለት አምሳ አምስት ዘጠና አራትም ሆነ ከዛ በኋላ የተሻሻለው አዋጅም እንደሚገልጸው አሉ። ለቀድሞ ፕሬዚደንት የሚገቡ መብቶችና ጥቅማ ጥቅሞች ያ እንደገና እንድመለስልኝ ነው የምጠይቁ ከፌዴራል መንግስት አሁንም እጠይቃለሁ። በቀድሞው ፕሬዚዳንት ዶክተር ነጋሶ ጊዳዳ አጭር የኑሮ ምልከታ ያደረግንበትን ዝግጅት በዚሁ ተጠናቋል። ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ነበርኩ። ቸርን ሰንብት።